ፕሮፌሰር ገብሩ ታረቀ ኢትዮጵያ ውስጥ ካሉ ታሪክ ተመራማሪዎች ውስጥ አንዱ ኖት፣ በርካታ መጣጠፎችን እና እንደዚሁም መጽሐፍትን ጽፈዋል። በኢትዮጵያ ጉዳይ ላይ በቅድሚያ ከአጼ ኃይለ ስላሴ ዘመነ መንግስት ለመነሳት ራስ ተፈሪ መኮንን ቀዳማዊ ኃይለ ስላሴ ዘኢትዮጵያ ተብለው በነገሱበት እና ኢትዮጵያ ንጉሠ ነገሥት በሆኑበት ወቅት ዞዋቸው የተነሱ ሶስት ዋነኛ ጎሎች እንደነበሩ ሪቮሉሽን በሚለው መጽሐፎ ላይ አስቀምጠዋል። አንደኛውም ዘመናዊ ኢትዮጵያን መገንባት ሁለተኛም ነጻነቷን ማስጠበቅና እሳቸውንም ስልጣን እንደዚሁ ያላንዳች ጣልቃ ገብነት ፍጹም በሆነ አገዛዝ ሀገሪቷን በዘውዳዊ አገዛዝ ለመምራት እንደሆን አንስተዋል። እነኚህ ሶስት ጎሎች ቀዳማዊ ኃይለስላሴ ምን ያህል እውን አድርጓቸዋል ይላሉ በዘመነ መንግስታቸው ወቅት? መልካም። ትንሽ ወደ ኋ እንመለስና ጃንሆይ በአልጋ ወራሽነታቸው ጊዜ የነበራቸው አለማ ተራማጅ ነው የሚለው ቅጽል ቢሰጣቸው ትክክለኛ ይመስለኛል። በዛን ጊዜ ተራማጆች ከሚባሉ ግንባር ቀደም ፈር ቀዳጆች ምሁራን ጋር በመተባበር አዲስቷን ኢትዮጵያ ለመገንባት ያደረጉት ሙከራ እና ጥረት የሚናቅ አልነበረም። ግን የንጉሰ ነገስትነቱን ዘውድ ከጫኑ በኋላ እና አዲሱን የመጀመሪያው ዘመናዊ ሕገ መንግስቱን በራሳቸው ፈቃድ ይሄ በራሳቸው ፈቃድ የሚለው ደግሞ ትክክለኛ አገላለጽ ነው ብዬ አምናለሁ። ለምን ከህብረተሰቡ የጠየቃቸው አልነበረም። ያን ጊዜ በአስራ ዘጠኝ ሀያ ሶስት ከሰጡ በኋላ ትኩረታቸው ከተራማጅነት ወደ ዘገምተኛነት ይለወጥና ስልጣንን የማዳበር፣ ስልጣንን የማቆየት፣ ፍጹማዊ ስልጣን የመጨበጥ አዝማሚያ እያሳየ ይሄድና መጨረሻውም የሚሆነው ይሄ ነው። አንዲት ኢትዮጵያ በተማከለ መንግስት የምትመራ ለመቆርቆራቸው የሚያጠያይቅ አይደለም። ከአጼ ቴዎድሮስ ጀምሮ ሲገነባ የነበረው ለመጀመሪያ ጊዜ በትክክል ማዕከላዊ መንግስት የተቋቋመው በስራ ላይ የዋለው በአፄ ኃይለ ስላሴ ዘመነ መንግስት ነው። በየቦታው በተለይም በሰሜን ተራቀ ቦታ የነበሩ የመሳፍንትና የመኳንንት ዝርያዎች የራሳቸው ታጣቂ ኃይል የነበራቸው ከገበሬው የሚሰበስቡት ህጋዊና ህጋዊ በሆኑ መንገዶች ከራሳቸው ቁጥጥር ውጭ እምብዛም ተጽዕኖ ያልነበራቸው ናቸው። ይህን ከአጣቂ ሀይል በማስወገድ የማሳፍንቱና የመኳንንቱን ስልጣን በመቀነስ በማክሰም በእውነት ማዕከላዊ መንግስት የፈጠሩት ቀዳማዊ ኃይለ ስላሴ ናቸው። የመጀመሪያውም አሰራር የመጀመሪያው የቢሮክራሲ አሰራር የመጀመሪያም ጊዜ ዘመናዊ የጦር ሀይል የቆረቆሩት ቀዳማዊ ኃይለ ስላሴ ናቸው። በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በባህላዊ ጉዳዮች ላይ መጠነኛ ቢሆን አይነተኛ ለውጥ የተዘረበበት ዘመን ነው። ነገር ግን ጠለዋ ስላሴ ሄደው ሄደው አንድ ላይ ቦታ ቀጥሉና ለሳቸው ስልጣን ማግደጊያ ብቻ ሳይሆን በሺዎች የሚቆጠር ታሪክ የነበረው ዘውዳዊ አገዛዝም እስከ መገርሰስ የሚያደርሱ ሁኔታዎች ይፈጠራሉ እና ጃንሆይ፣ ሦስትም በመጽሐፍ ያነሳኋቸው አንደኛ ማዕከላዊነትን ፈጥረዋል። በእርግጥ ተቋቁመዋል። ነፃነቷ የተከበረች ልዑላዊት ሀገር በዓለም አቀፍ ደረጃ የታወቀች ሀገር ለመፍጠራቸው ለማጠናከራቸው በእርግጠኝነት ለመናገር ይቻላል። ሶስተኛው ደግሞ ፍጽማዊ ዘውዳዊ አገዛዝን ፈጥረዋል። ይሄም የሚያጠያይቅ አይደለም እና ይህን ለማለት ነው በአጭሩ መጽሐፌ ውስጥ የጠቀስኳቸው እንደጠቀሱት ከነዚህ ዋነኛ ጉልህ ግቦቻቸውን ተመርኩዘው ዋነኛ ጉልህ የሆኑ አስተዋጽኦችንም አበርክተዋል። ከሕገ መንግሥቱ አንስቶ እስከ በጠቅላይ ሚኒስትር የሚመራ ዘመናዊ ካቢኔ፣ እንደዚሁም ባይካሜራል ፓርላመንት እስከ ማቋቋምና ዘመናዊ የሆኑ ትምህርት ቤቶችን፣ የፋይናንስ ተቋማትን የመገንባት ሁሉ፣ እነዚህ በአንድ መልካም ጎኑ የሚነሱ እሳቸው ስራዎች ናቸው። ሌላው እንደዚሁ ያጋጠሟቸው ፈተናዎችም አሉ። ከሁሉም ጎልቶ የሚነሳው የማጨው ጦርነት ነው። የማጨው ጦርነት ንጉሰ ነገስቱን ለስደት ዳርጓቸዋል። ለአምስት ዓመት ወደ ባህር ማዶ ሄደው በስደት እንዲቀመጡ አድርጓል። በእንግሊዝ ሀገር ያም ራሱን የቻለ እስከ መጨረሻው ድረስ አንዱ ጥቁር ነጥብ ሆኖ የሚነሳ ነው። በሁለት ወገን ያከራክራል። ኢትዮጵያውያን የታሪክ ምሁራንን እንም ጨምሮ ንጉሰ ነገስቱ በጭራሽ ወደ ስደት ሊወጡ አይገባቸው ነበር። እዚያው አገር ላይ ተፋልመው መውደቅ ይገባቸው ነበር። የዛ አይነት አመራር ማድረግ ሲገባቸው፣ ነገር ግን ጥለው ሄደዋል ብለው በዛ እስካሁንም የሚከሷቸው አሉ። በሌላ ወገን ደግሞ የለም፣ ተገቢ ስራ ነው ያደረጉት። ምክንያቱም በንጉሠ ነገሥቱ በእውነቱ የዛ ወቅት ወታደሮቻቸው ተዳክመዋል፣ ተበትነዋል፣ ምንም የነበራቸው ኃይል አልነበረም፣ ጣሊያንንም መቋቋም አይችሉም። እንዳውም እሳቸው ለስደት ባሄዱ ኖሮ ጣሊያን ሙሉ በሙሉ ሀገሪቷን የመውረርና ለረጅም ጊዜም በቀኝ ግዛት ኢትዮጵያ ስር በወደቀች ነበር። የእሳቸው ጄኔቫ ሄዶ አቤት ማለት እንዲያውም ዓለም አቀፍ ትብብር በማግኘት የእንግሊዝንም ድጋፍ አግኝቶ በአርበኞቹም ድጋፍ በሀገር ውስጥ ለነጻነት በቅታለችና ያ ባይሆን ኖሮ መዘዞቹ እንደውም ለኢትዮጵያ የረጅም ጊዜ ቅኝ ግዛት ነው የሚሆነ ብሎ የሚከራከሩ አሉ። ከዚህ አኳያ በታሪክ ተመራማሪነቱ ይህንን ጉዳይ እንደምን ያዩታል? የአምስት ዓመቱን ለስደት መውጣት የንጉሠ ነገሥቱን ከማይጨው ችንፈት በኋላ ጃንሆይ አገር ውስጥ በመቆየት የሽምቅ ውጊያ በማካሄድ በየክልሉ የነበሩትን አርበኞች በሸዋ፣ በጎጃም፣ በበገምድር፣ በትግራይ የነበሩትን አርበኞች በማስተባበር ሀገራዊ አቀፍ የሆነ ትግል የሽምቅ ውጊያ ቢያካሄዱ ኑሮ የተሻለ ነበር፣ ለራሳቸውም ታሪክ ለሀገሪቱም አንድነት ማጠናከር የሚሉ አሉ። ይሄ ራሱን የቻለ ተገቢ አስተያየት ነው። በሌላው በኩል ደግሞ በዛን ጊዜ የተማከለ በየቦታው የተበቃጠሰ የተበታተነ ትግል ባልተቋዋበት ጊዜ ጃንሆይ ቆይተው በኤልባቦር በኩል ነበር እንግዲህ የታሰበው። ቆይተው ቢመሩ በጣም የተሻለ ነበር። ውሃላ የሚመጣው የሚመጣውም ችግር በአርበኞች በስደተኞች እና በባንዳዎች መካከል የነበረውንም ለማስወገድ ይቻል ነበር፣ ብሔራዊ አንድነቱንም ለማጠናከር፣ ዘውዳዊ አገዛዙንም ለማጠናከር እንደዚህ በበጀ ነበር። ይሄም አንድ አይነት አስተያየት ነው ነው፣ ይመስለኛል እንደኔ ከሆነ ግን እንደኔ ከሆነ ግን በዛን ጊዜ የተደረገው እንግዲህ ታሪክን ወደኋላ ኋላ እየሄዱ ማየት አንዳንድ ጊዜ አስቸጋሪ ይሆናል። በዛን ጊዜ በወቅቱ ጊዜ የሆነን ስናየው ምናልባት ያንሆኝ የአማካሪዎቻቸውን ምክርና ሀሳብ ተቀብለው በስደት መቆየታቸው የተሻለው ምርጫ ይሆን ነበር ወይ ብዬ ራሴን እጠይቃለሁ። ውጭ ሆነው በተለይም ደግሞ እዛ አካባቢ በነበሩት ጋቶቻቸው በተለይም እንደ ሎሬንሶ ታእዛዝ የኋላው ጸሐፌ ትእዛዝ ወልደጊዮርጊስ የመሳሰሉትን ምክር በመስማት ካርቦኞች ጋር ግንኙነታቸውን ሳያቋርጡ ቆይተው ሲመለሱ በሰፊው ሕዝብ በተለይ በሰሜኑ ሕዝብ የነበረው እምነትና አስተሳሰብ ከዘውዳዊ አገዛዙ ዘውዳዊ አገዛዙ ደግሞ ከክርስቲያን ኦርቶዶክስ ቤተ ክርስቲያን የተጣመረ ስለነበር ከዛ በተለየ መልኩ የሪፐብሊክ የሚል ሀሳብ በነ ደጃዝማች ሐዋርያት የመነጨና ለማስፋፋት የተሞከረ ተቀባይነት ይኖረው ነበር ወይ? እኔ ራሴ ጠራጠራለሁ ጠራጠራለሁ። ስለዚህ የሳቸው ከአምስት ዓመት በኋላ መመለስና በእንግሊዝ መንግስት ድጋፍ መጀመሪያ የመንግስት የእንግሊዝ መንግስትም አደናቃፊ ነበር። ብዙ ችግሮች ፈጥሮባቸው ነበር። በአጠቃላይ ስታይ ተቀባይነት ናል ይተው መጀመሪያ የጀመሩትንና ጣሊያን አቋርጦባቸው የነበረውን እንደገና ተመልሰው በተሳጠነ መልኩ ወደፊት ለመሄድ ሙከራ የሚያደርጉት ያን ጊዜ ነው፣ ከነጻነት መልስ በኋላ ማለት ነው። ይሄም ሆነው ግን ችግር አላጋተማቸውም ማለት አይደለም። በብዙ ቦታዎች ችግር ነበሩ። በምስራቁ፣ በሰሜኑ በተለይ በሰሜኑ የመጀመሪያው ወያኔ የሚባል ትልቅ እንቅስቃሴ ህዝባዊ አመት በመንገዳገድ ላይ የነበረውን ተመላሽ መንግስት አደጋ ላይ ሊጥለው ምንም ያህል አልቀረውም ነበር። የእንግሊዝ መንግስት ጣልቃ ገብነት ነው ያንን አመት ያከሸፈው። ስለዚህ እነዚህን ሁለት ነገሮች ለማስታረቅ የሚቻል አልመሰለኝም። ወደ ስደት በመሄዱና በስደት አለመሄዱ እንደ እኔ ከሆነ ኋላም የታየውም ምናልባት በመሄዳቸው ለሀገሪቱ የተሻለ ነበር ብያምናል። ነው የሳቸው ችግር የሚፈጠረው ኋላ እነዚህ ሶስት ቡድኖች እርስ በራሳቸው በማናቆር የፈጠሩት ችግር እስከ መጨረሻው ድረስ እስከ መጨረሻው የግዛት ዘመናቸው ጊዜ አብራቸው የቆዩ ናቸው። እነዚህም በአርበኞች፣ በስደተኞች እና በአጠቃላይ ባንዳዎች ተብለው በሚጠሩት እና እሳቸው በአጠቃላይ ሲታይ ስደተኞችንና እና ባንዳዎቹን የሚደግፍ የሚያቀርብ ፖሊሲ የተከተሉ ይመስላሉ። ዋናው ምክንያታቸው ደግሞ እነዚህ ከአርበኞች ጋር ሲነጻጸሩ የራሳቸው የሆነ ድክመት ነበራቸው። በድክመቱ ምክንያት በቀላሉ ታዛዥነትን፣ አድርባይነትን የሚፈጥሩ ሁኔታዎች ነበሩ። እነሱንም ለመቆጣጠር የሚቀል ነበር። ከአርበኞች ውስጥ ያስቀዷቸው በጣም ጥቂቶች ነበሩ። በምሳሌነት የሚጠቀሱ ራስ አረጋይ አበበና ራስ መስፍን ስለሺ ናቸው። ከበጌምድርም ትግራዩንም ሳናስገባ ማለት ነው። ስለዚህ እንደጠቀስከው አንተ ከስደት መልስ በኋላ ብዙ ፕሮግራሞችን ዘግተዋል። የትምህርት መስፋፋት፣ ጣሊያኖች የጀመሩላቸውን የትራንስፖርት፣ የኮሚኒኬሽን በዛ እንኳ ምንም ያህል እንትን አላደረጉም። ቢሮክራሲውን በማሳደግ ያቀረቡት የሚናቃል ነበረ። እንዳነሱት ቀደም ሲል ቀዳማዊ ለስላሴ በራስ ተፈሪ መኮንን በነበሩበት ወቅት ተራማጅ አስተሳሰብ ነበራቸው ለሀገር ከዛም በኋላ የተቻላቸውን ለማድረግ ሞክረዋል። ከቅድመ ማጨውም ሆነ ከድህረ ማጨው የመጨረሻ ኢትዮጵያ ንጉሰ ነገስት ሆነው እንዲያበቁ ያደረጋቸውና ለውድቀት የዳረጓቸውስ ዋነኛ ምክንያቶች ምንድን ናቸው ይላሉ? በጣም ጥሩ። ሶስት አበይት ጉዳዮች ወይም ምክንያቶች ናቸው ብዬ አስባለሁ አንደኛው ቅድም አንተም እኔም እንደጠቀስ ነው በኢትዮጵያ እርምጃ ለኢትዮጵያ እድገት የህዝብ ብልጽግና የጀመሩት እና በአስራ ዘጠኝ ሀያ ሶስት በፈቃዳቸው ለኢትዮጵያ ህዝብ የለገሱት ህገ መንግስት እንኳ የሚፈቅደውን በተግባር ላይ ለማዋል አለመሞከራቸው ነው። በነገራችን ላይ ያ ህገ መንግስት የእሳቸውን ስልጣን የሚያጠናክር እንጂ ስልጣናቸውን የሚቀንስ የሚገድብ እንዳልነበር በግልጽ መረዳት አለብን። እና አንዱ ድክመታቸው የጃናዊ ድክመታቸው ያንን የጀመሩት መሻሻል በተለይ ህገ መንግስቱ ለህዝቡ የሚሰጥበውን የሲቪክ የፖለቲካ መብቶች እያጠናከሩ ወደፊት ለመሄድ አለመቻላቸው ነው። እንዲያውም መገደባቸው ነው። ይህንንም በመጨረሻው የተለያዩ ፖለቲካ ቅዋሜዎች ወይም ሀይሎች ይፈጠራሉ። በግለሰቦች የተካሄደውን ሴራ እንተውና የመጀመሪያው የመጀመሪያው ዘውዱን ያናባው አመጽ በ በጀኔራል መንግስቱ ነዋይ እና ወንድማቸው ብርማሜ ነዋይ የተሞከረው የታህሳሱ አመጽ ተብሎ የሚታወቀው ነው። ከዛ በኋላ ከዛ በኋላ ለዘለቄታው የተማሪዎች እንቅስቃሴ ይፈጠራል። ኤርትራ ተገንጣይ ሀይሎች ይፈጠራሉ። በተለያዩ አካባቢዎች ደግሞ ህዝባዊ አመጾች ይነሳሉ። በተለይም ደግሞ የጎጃሙና የባሌው ህዝባዊ አመጾች ነበሩ። ስለዚህ አንዱ ይሄ ነው። የተወሰነ ወንገ መንግስት እንኳን በተግባር ለማዋል የዴሞክራሲያዊ ሂደቱን ለማሳሳት አለሞክራቸው ዘውዳዊ አምባገነናዊ ፍጹማዊ የሆነ መንግስትን ለማጠናከር የሰጡት ትኩረት ነው። አንድና ትልቁ ለውድቀታቸው ይሄ ነው። ሁለተኛው ከታሪክ የተቀበሉት ነው ችግሩ፣ የመሬት ይዞታን የመሬት ስሪትን ለማሻሻል አለመሞከራቸው ነው። አንዱ ምክንያት እሳቸው ራሳቸውና የመሳፍንቱና የራሳቸው ቤተሰብ በብዙ ጋሻዎች የሚገመት መሬት የያዙ በመሆናቸው ነው። ያንን ለማናጋት አልፈልጉ። በደቡብ በኩል የነበረው ስሪ የመሬት ስሪት ደግሞ ከብሔር ጋር የተቆራኘ ነበር። ጭሰኛው በአብዛኛው ጭሰኛው የደቡብ ሕዝብ አማርኛን የማይናገር በብሔርነቱ ከአማራና ከትግሬ የተለየ የገዢው ክፍል ደግሞ የመሬት ያዥውም በአብዛኛው የሰሜኑ ክፍል ስለነበር የደቡቡ ችግር የመሬትና የብሔርን ጥያቄዎች አጣምሮ በመያዙ ነው። የመሬቱን ችግር ለመፍታት ማለት የብሔር ጥያቄውን መፍታት ማለት ነው። እነዚህ የተጣመሩ የተያያዙ ችግሮችን ለመፍታት አለመሞከራቸው አንዱና ትልቁ ለወድቀታቸው ምክንያት ይሄ ነው። ሦስተኛው ምክንያት አድርጌ የማቀርበው እሳቸው ራሳቸው የፈጠሩት ነው። የኤርትራው ጥያቄ ወይም የኤርትራው ጉዳይ በዘውዴ ረታ አነጋገር የኤርትራው ጉዳይ ነው። በተባበሩት መንግስታት አማካኝነት ኤርትራ ነጻ ወጣ። ከኢትዮጵያ በፌደሬሽን መልክ ስትተሳሰር ከመጀመሪያውኑ ገና ከጽንጽቱ ጃንሆይ ያንን ስርዓት አልተቀበሉትም። በእኔ እምነት ያልተቀበሉበት ምክንያት ደግሞ ለእኔ ግልጽ ነው። በኤርትራ የነበረው ተንገራዳኝ ዴሞክራሲያዊ ስርዓት በኢትዮጵያ ከነበረው ፍጹማዊ አገዛዝ ጋር ተስማምተው ለመሄድ በምንም ጊዜ የማይታሰብ ነበር። ከሁሉም በላይ የተገነዘቡት ጃንሆይ ናቸው እና የኤርትራውን ፌዴራሲዮን ለዘውዳዊ አገዛዙ ዋና ጠንቅ መሆኑን ይገነዘባሉ። ያውም የፌዴራሲዮኑ አርኪቴክት ዋናው አርኪቴክት የነበሩት ጸሐፌ ትእዛዝ አክሊሉ ሀብተወልድና ጸሐፌ ትእዛዝ ወልደ ጊርግስ ወልደ ጊርግስ ጃንሆን ይመክሯቸዋል ይሄ ፌዴሬሽን እንዳይነካ ብዙ ችግር ይፈጥሩብናል እንደውም አክሊሉ ሀብተውን በራቅ ብለው የሰውዲ ረሰ መጽሐፍ በዝርዝር ተቀምጠዋል ፌዴራሴኑ ይፍረስ ከተባለ ወሳኙ የኤርትራ ህዝብ ነው ይኸውም በፈሬፈረንዳም ሲረዳበት ነው የተባበሩት መንግስታት ታዛቢዎች ባሉበት ብለው ሲመክሯቸው ጃንሆይ ግን ጠንቁን በመገንዘባቸው በግንባር ቀደም ጨዋታውን የሚጫወትላቸው ኤርትራውያንን አሰልፈው ፌዴሬሽኑን ያፈርሱታል። የፌዴሬሽኑ መፍረስ ኢትዮጵያንና ኤርትራን ለሰላሳ አመት አደማቸው፣ አዘቀጣቸው። መጨረሻ ላይም ውጤቱም እናውቀዋለን። ኤርትራ ግን ትገለጠናለች። ሰውዳዊ ፍጹማዊ አገዛዙም ከናካቴው ይወድማል እና ገና ለማስመሪያ ያህል በእኔ እምነት በእኔ ግምት እነዚህ ሶስት ዋና ምክንያቶች ናቸው የጃንሆይን መንግስት ወደ መጨረሻው ላይ ከስልጣን ያስነሷቸውና ከናካቴውም ያስወገዱት ባጭሩ ለማለት ነው። ቀዳማዊ ኃይለ ሥላሴ በአገዛዝ ዘመናቸው ውስጥ በአበረከቱት አስተዋጽኦቻቸው ወይም በጠንካራም ሆነ በደካማ ጎኖቻቸው በኢትዮጵያ ታሪክ ውስጥ ምን አይነት ስፍራ ሊኖራቸው ይገባል ይላሉ? ይሄ ይሄማ መነሳት ያለብን እስካሁን ድረስ ከተነጋገርንበት ነው። በዘመናዊቱ ኢትዮጵያ ታሪክ ጃንሆይ የተጫወቱት ሚና በቀላሉ የሚታይ አይደለም። በቅርቡ የወጣው መጽሐፍ፣ አቶ ተክለጻድቅ መኩሪያ ወቀሳው በጣም የበዛ ነው። አበርክቶታቸውን የሚያሳንስ ነው። አንዳንዱ ወቀሳ ተገቢ ነው ብዬ አምናለሁ። ነገር ግን በወቅቱ ወደ ኋላ ሄደን መለስ ብለን ስናየው ጃንሆይ የጀመሩት የሄዱበት ጉዞው ረጅም ነው። ዘመናዊቱን ኢትዮጵያ በመፍጠር አስተባብሮ በመያዝ እና አንዳንድ የእድገት ምልክቶችን በመጀመር ያደረጉት አስተዋጽኦ ቀላል አልነበረም። የበለጠ ሊሰሩ ይችል ነበር ወይ የሚለው ጥያቄ እሱ ራሱ አከራካሪ ነው። ለምን አልሰሩም? እንቅፋቶቹ ምን ነበሩ? ውስጣዊና ውጫዊ ተጽዕኖዎች ምን ነበሩ? የራሳቸው ደግሞ ግላዊ ድክመቶች ምን ነበሩ? እነዚህ ውስጣዊ ውጫዊ ድክመቶችን አጣምሮ ለመፍታት ምን ያህል ሞክረዋል? ምን ያህልስ ወደፊት ሄደዋል? እነዚህ በሙሉ በጥልቀት መመርመር ያለባቸው ነገሮች ናቸው። የአነሳውን ጥያቄ ባጭሩ ለመመለስ በዘመናዊቱ ኢትዮጵያ ታሪክ ጃንሆይ ትልቅና ጉል ምዕራፍ መያዝ እንዳለባቸው ጥያቄ ውስጥ የሚገባ አይመስለኝም። አንዳንድ ጊዜ በድክነቶቻቸው ላይ እናተኩርና አዎንታዊ አስተዋጽኦአቸውን ወደ ጎን ጥለን በመሄድ ሚዛናዊ ባልሆነ መንገድ ሊጻፍ እናደርጋለን። ስለዚህ በነበሩበት ጊዜ ሄደን ችግሮቻቸውን አውጠንጥነን አረጥረን በማየት ጃንሆይ ያደረጉት ምንድን ነው? ዘመናዊቱ ኢትዮጵያን ምን ያህል ወደፊት አስግድደዋታል? ህይወቴና የኢትዮጵያ እርምጃ የሚለው ስናይ በእውነት የኢትዮጵያ እርምጃ በእሳቸው ስለሆና ምን ያህል ጉዞ ሄዳለች፣ ካልሄደች ደግሞ በምን ምክንያት ነው ብለን ስንጠይቅ ውስጣዊና ውጫዊ የነበሯቸውን ተጽዕኖዎች፣ ችግሮች፣ ተግዳሮች በሰፊ አጢነን መርምረን ሚዛናዊ ፍርድ ለመስጠት ትልቅ ሙከራ ማድረግ አለብን። አሁን ይሄ ታሪክ ገና መጀመሩ ነው። በዚህም መንገድ አንዳንድ ሰዎች ያደረጉት አስተዋጽኦ በቀላሉ የሚታይ የሚገመት አይደለም። ግን ይሄ ምዕራፍ ያለፉት የኢትዮጵያ መቶ አመት ምዕራፍ ገና ያልተዳሰሰ ነው ገና ያልተዳሰሰ ነው እና በዚህም ረጅም እና ትልቁ ምዕራፍ ውስጥ የጃንሆይም ደግሞ የበለጠው ትኩረት የሚሰጠው ጉዳይ ነው። ወደንም ጠላንም በአስቸጋሪ ጊዜ ተነስተው ለግማሽ ምዕተ አመት የመሩ ሰው ናቸው። እና ይሄ ምዕራፍ ይሄ ግዙፍ ምዕራፍ ወደ ጎን የሚጣል አይደለም። እና ሚዛናዊ በሆነ መልክ ታሪኩን ለመጻፍ የጊዜን ርቀት ይጠይቃል፣ ከርዕተ ዓለምም አንዳንድ ጊዜ ነጻ የመሆንን ያስነሳል። ስለዚህ ጥያቄህን ለመመለስ ለመጥቀም ሳይሆን የጃንሆይ በዘመነቱ ኢትዮጵያ ታሪክ ጉልህ የሆነ ረጅም ምዕራፍ የሚይዝ ነው ብዬ አምናለሁ። የኢትዮጵያ የታሪክ ፕሮፌሰር ገብሩ ታረቀ ስለ ቃለ ምልልሱ እናመሰግናለን። ድሉ ስለሰጠኸኝ በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።